ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? የዛሬ ማክሰኞ ሐምሌ 28 2012 ዓ ም የጋቢና ቪ ዝግጅት ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። በቅድሚያ ለዛሬ ከያዝንላችሁ ፕሮግራሞች ጥቂቶቹን እናስተዋውቃችሁ። በኢትዮጵያ ከመጪው ሳምንት ጀምሮ የሚደረገው ማህበረሰብ አቀፍ የኮቪድ-19 ምርመራ ንቅናቄ ሲጠናቀቅ ሀገሪቱ በኢኮኖሚና በፖለቲካው ዙሪያ መከተል የሚገባትን መንገድ አመላካች እንደሚሆን የጤና ሚኒስቴር አስታወቀ። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮጃችን እናግዳለን፣ እናወጣለን። ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንንን እየሰራ ቀጥሎ የሰማችኋቸው በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ናቸው። በምሽቱ እናስደምጣችኋለን። በሌላ በኩል ከተመሰረተ አንድ ዓመት የሞላው የኢትዮጵያ የህፃናት ቴሌቪዥን ጉዞ ምን እንደሚመስልም እናስቃኛችኋለን። ሳናቀው ልጆቻችን የተደናገረ አለም ውስጥ እንዳሉነ ማስበው ምን ማለት ነው ኢትዮጵያዊ መሰረቶች የሚባሉትን ግብረ ገባይ አስተምሮቶችን፣ ጭውቶችን፣ መዝሙሮችን፣ ሌሎች ሌሎችም ነገሮች ስነ ቃሎቻችንም ጭምር በሚፈለገው ልክ እየሄዱ ነው ማለት ብቻም ሳይሆን ከናካቴው እየተዘነጉ ነው ብለን እናምናለን። የቴሌቪዥን ጣቢያው መስራች አቶ ቢኒያም ከበደን ነበር የሰማ ነው። ይህንና ሌሎች ዘገባዎችም ይዘንላችኋል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ አብረናችሁ እናመሻለን። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር እተዋችኋለሁ። አመሰግናለሁ ኤደን። በኢትዮጵያ የኮቪድ-19 ተላላፊ በሽታን በመከላከል ረገድ እየተሰራ ያለው ስራ በቂ አለመሆኑንና በህብረተሰቡም ዘንድ መዘናጋትና ቸልተኝነት መጨመሩን የጤና ጥበቃ አስታውቋል። የኮቪድ ምርመራን በሁሉም አካባቢዎች የተለያዩ የህብረተሰቦች ክፍል ለማዳረስና ለመመርመር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ በሚል መርህ ሰፊ ንቅናቄ ለመፍጠርና ምርመራ ለማከናወን የሚያስችል መርሃ ግብር ባሳለፍነው ቅዳሜ ሐምሌ 25 ጠቅላይ ሚንስትር አብይ አህመድ በተገኙበት ይፋ ተደርጓል። በዚህ ዘመቻ ሀገሪቷ ውስጥ ያሉ ሁሉም ወረዳዎች በሁሉም ደረጃ ባሉ አመራሮች አስተባባሪነትና የህብረተሰቡ ጉልህ ተሳትፎ በተከታታይ በመተግበር በቀጣይ 17 ሚሊየን ቤተሰቦችን ለማዳረስ የታሰበ ሲሆን በዚሁ ጊዜ 200 ሺህ የላቦራቶሪ ናሙና ምርመራዎች እንደሚደረግ ታውቋል። አድማጮች የዚህ ዜና ሙሉ ዝርዝር በአብይ ርዕሳችን ይቀርባል። በአማራ ክልል ከቤት ውጭ የፊት ጭንብል አድርጎ መንቀሳቀስ ግዴታ መጣሉን የክልሉ የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይል አስታውቋል። የግብረ ኃይሉ ሰብሳቢ ዶክተር ሙሉነሽ አበበ እንዳስታወቁት የአስገዳጅ ውሳኔው የተላለፈው የቫይረሱ ስርጭት አሳሳቢ እየሆነ በመምጣቱ ነው። አስገዳጅ ውሳኔው ከተላለፈ በኋላ የክልሉ ርዕሰ መዲና በሆነችው ባህር ዳር ነዋሪዎች ከበፊቱ የተሻለ የፊት መሸፈኛ ጭንብሎችን ሲጠቀሙ ቢታይም የበለጠ ተግባር ላይ ለመዋል ብዙ የግዴታ ድንጋጌ የሚያስፈልጋቸው ተግባሮች እንዳሉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። በሶማሊያ ዋና ከተማ ሞቃዲሾ በሚገኝ የጸጥታ ኃይሎችና በመንግስት ባለስልጣናት የሚዘወተር ምግብ ቤት ላይ ትላንት አንድ አጥፍቶ ጠፊ ባፈነዳው ቦምብ ራሱንና ሌሎች ሶስት ሰዎችን ገደለ። ሉል ያማኒ በሚባለው ምግብ ቤት በደረሰው ጥቃት ሌሎች በርካታ ሰዎች እንደ ቆሰሉም ተዘግቧል። እስካሁን ለቦምብ ፍንዳታው ኃላፊ ነኝ ብሎ የመጣ ባይኖርም ለጊዜው የመሰል ጥቃቶች ታሪክ ያለው አልሻባብ ጥቃቱን ሳያደርስ እንዳልቀረ መጠርጠሩ ተዘግቧል። ኸሪኬን ኢሳያስ በሚል ስያሜ የሚጠራው ከባድ ዝናብ የያዘ የውቅያኖስ ማዕበል በምስራቅ ዩናይትድ ስቴትስ የሰሜን ካሮላይናን ጠረፋት ተረማምሶ በስተ ሰሜን እየገሰገሰ መሆኑ ተዘግቧል። ብሔራዊ የውቅያኖስ ማዕበል ማዕከል እንዳስታወቀው ከውቅያኖስ ላይ የተሰኘው ኢሳያስ እየከነፈ ከየብሱ ላይ ከደረሰ በኋላ ፍጥነቱ ጋብ ብሏል። ይሁን እንጂ በበርካታ አካባቢ ብዙ ሺህ መኖሪያ ቤቶችንና የንግድ ድርጅቶችን የኤሌክትሪክ ኃይል አቋርጧል። ኢሳያስ በሰሜንና በደቡብ ካሮላይና እንዲሁም ሌሎች ክፍለ ግዛቶችም ላይ መጠነ ሰፊ ዝናብ እንደሚያደርስ ስጋት አለ። በዋሽንግተን ዲሲና ባልቲሞርም እንዲሁ የከባድ ዝናብና ጎርፍ አደጋ ማስጠንቀቂያ መሰጠቱ ታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች በተለያዩ ክፍለ ግዛቶች የጸረ ኮቪድ-19 ምላሽ ስራዎች እንዲረዱ የተመደበው የፌዴራሉ መንግስት ወጪ እስከ አመቱ 2020 መጨረሻ እንዲቀጥል መወሰኑን ዋይት ሀውስ ትላንት ማታ አስታውቋል። በፌዴራል መንግስት ወጪ ሙሉ በሙሉ የሚሸፈንበት መመሪያ የጊዜ ገደብ እንደ ኢትዮጵያ አቆጣጠር በመጪው ነሐሴ 21 ሲያበቃ በጀቱ ወደ 75 ከመቶ ዝቅ እንደሚደረግ ተገልጿል። ይሁን እንጂ ካለፈው ሰኔ ወዲህ የቫይረሱ ስርጭት ከጸናባቸው ክፍለ ግዛቶች መካከል በሆኑት ፍሎሪዳና ቴክሳስ ግን የብሔራዊ ዘብ ድጋፍ ወጪው ሙሉ በሙሉ በፌዴራሉ መንግስት መሸፈን እንደሚቀጥል ታውቋል። አድማጮች ለሰዓቱ የያዝ ናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ለዜናዎቹ ስመኝሽ የቆየን እናመሰግናለን። ከአሜሪካ ድምፅ የሚተላለፍላችሁ ጋቢና ቪ ጉዞውን ይቀጥላል። አሁን ወደ ዕለቱ አብይ ርዕስ ስንሻገር የጤና ጥበቃ ሚኒስቴር በኢትዮጵያ ያለውን የኮቪድ-19 ስርጭትን ለመቀነስና ለመከላከል የማህበረሰብ አቀፍ ንቅናቄ ለመጀመር እንቅስቃሴ መጀመሩን ከሰሞኑ አስታውቋል። በቀጣይ ሳምንት እንደሚጀምር በተገለጸው በዚህ ዘመቻም እስከ 17 ሚሊዮን የሚሆኑ ሰዎችን ለመድረስና ለ200ሺህ ሰዎች የላብራቶሪ ምርመራዎችን ለማድረግ ያለመም ነው ተብሏል። የዘመቻው ዓላማም ህብረተሰቡን ከማስተማርና የኮቪድ-19 ስርጭትን ከመቆጣጠር በዘለለም በቀጣይ ሀገሪቱ በኢኮኖሚና ና በፖለቲካው ላይ የሚኖራትን እቅዶች ለመወሰን ያግዛል ተብሏል። በጤና ሚኒስቴር ውስጥ የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳን አነጋግሬያቸው ነበር። ዘገባው ዶክተር ተገኔ ረጋሳ ስለ ዘመቻው አላማዎች ከሚያስረዱበት ይጀምራል። ይህ ዘመቻ ያው በየጊዜው ሪፖርት ወጣ እንዳለው አንደኛው አላማ የቫይረሱ ስርጭት በጣም በከፍተኛ ሁኔታ እየተስፋፋ መጥተዋል። የስርጭት ብቻ ሳይሆን የሞቱም እንዲሁም ማን የጥኖው በኋላ ያሉ ታካሚዎቻችን ቁጥርም በየጊዜው እየጨመረ መጥተዋል። በሌላው መልኩ ግን ህብረተሰባችን ስላቸው ያሉ የጥንቃቄ እርምጃዎች እየተቀዛቀዘ እየተዳከመ ነው የሄደው፣ ባለን መረጃ። ዋናው ደግሞ ይህንን የቫይረሱን ስርጭት ለመግታት የጥንቃቄ እርምጃዎችን መውሰድ ነው። ስለዚህ አንደኛው አላማ ምንድነው? የህብረተሰባችንን ማነቃነቅ፣ ህብረተሰባችንን ንቃተ ህሊናውን ማሳደግ፣ ማሳጠቅ፣ የሚወስዳቸውን የጥንቃቄ እርምጃዎችን በደንብ ከለምንም መዘናጋትና ቸልተኝነት ህብረተሰቡ እርምጃዎችን እንዲወስድ የማንቀሳቀስ አመራሩ ከላይ እስከ ታች እስከ ቀበሌ ድረስ ያለው አመራር በተወጠኝነት ከጤና ባለሙያው ጋር በግንኙነት እንዲሰራና ይህንን ኦውን አድርጎ ህብረተሰቡን እንዲያነቃንቅ ያለመ ዘመቻ ነው። አንደኛው ዓላማ ይሄ ነው። ሁለተኛው ደግሞ ከዚሁ ጋር በስፋት ምርመራዎችን ለማድረግ ነው። የዓለም የጤና ድርጅት የኮሮና ቫይረስ ስርጭትን ለመቆጣጠር ከሚረዱ ነገሮች አንዱ ከፍተኛ ቁጥር ያለው ህብረተሰብን መመርመር መሆኑን አስታውቋል። በኢትዮጵያም የምርመራው መጠን እለት ዕለት እያደገ መሆኑን ዶክተር ተገኔ ገልጸው የአሁኑ ዘመቻ የሃይማኖት አባቶች፣ ከፍተኛ ተጽዕኖ ፈጣሪዎች፣ የመንግስት አካላት የሚሳተፉበት ሰፊ ዘመቻ እንደሆነም ያስረዳሉ። በሀገራችን የላብራቶሪ ምርመራ አልነበረም። ወደ ደቡብ አፍሪካ ነበር ስላት ነበረው። አሁን ላይ ግን ወደ አርባ ስድስት የሚሆኑ የምርመራ ላብራቶሪ ማዕከላት ወደ ስራ ገብቶ ስራ ውስጥ ነው ያሉት። በአጭር ጊዜ ውስጥ ወደ ስራ የሚገቡ ሁለት አካባቢ የሚሆኑ ደግሞ አሉ ያንን ስንጨምር እስከ አስራ አምስት ሺህ የመመመር አቅም መስጠት ተችሏል። አሁን ላይ ግን እየወጣ ያለው እስከ አስር ሺህ ነው። በቅርብ ጊዜ ከዚሁ ከዘመቻ ጋር ተያይዞ ደግሞ እስከ አስራ ሁለት ሺህ በቅርብ ጊዜ ይነሳለን ብለን እየሰራን ነው ያለ ነው። ይሄንን በስፋት የማያንቀሳቀስ እና ይህን ምራችን ለማድረግ አላማ ያደረገው ዘመቻ ነው። በዚሁ መሰረት እንግዲህ በዚህኛው ሳምንት እየሰራን ያለ ነው። ግብዓቶችን የማቀረብ የሰው ኃይል የማደራጀትና የማዘጋጀት ስራዎች እየሰራ ነው ያለ ነው። ግብዓቶችን ወደ ክልል ላይ ላሉ የላቦራቶሪ ማዕከላት ቴስትቲክ ጨምሮ ሌሎችን እየላክን ነው ያለ ነው። እንዲሁም ደግሞ የሰው ኃይል የማዘጋጀት ባለሙያዎችን፣ ጤና ባለሙያዎችን፣ ሌሎች የጸጥታ የሚያስከብሩ አካላትን የማደራጀት የማዘጋጀት ወይም ደግሞ ሌሎች ህብረተሰቡ ንቃተ ህሊና ሊያሳድግ የሚችሉ ሚዲያዎችን እንጌዝ ማድረግ ኪነጥበብ ባለሙያዎችና ኃላፊዎች የሃይማኖት አባቶች፣ እንዲሁም ደግሞ ሌሎች ታዋቂ ሰዎችንም እንዲ የማሳረቅ እና ህብረተሰባችንን የማነቃነቅ የግንዛቤያቸውን የማሳደግ እና የተቀላቀለውን የጥንቃቄ እርምጃዎች ህብረተሰባችን ከአለምን መዘናጋት መውሰድ እንዲችል ከምርመራ ጋር ሁለቱን ዋና ዋና አላማዎች መሰረት ያደረገ ዘመቻ ነው። ዶክተር ተገኔ አክለውም ይህ ሀገራዊ ዘመቻ ሲጠቃለልም በቀጣይ ከኮቪድ-19 ጋር ተያይዞ ሀገሪቱ ሊኖራት የሚገባውን የኢኮኖሚና የፖለቲካ አካሄዶች ለማቀድ ይረዳል ይላሉ። የኮሮና ቫይረስን ከመከላከልና ከመቆጣጠር አንፃር አንዱና ዋናው ስራ ስለሆነ አንደኛ ራሳቸውን የሚያጉ ሰዎች ቫይረሱ ከተገኘባቸው ለሌላው እንዳያስተላልፉ በፕሮቶኮል መሰረት እንዲላቁ ወደ ለይቶ ማቆያ መግባት ያለባቸው ሚገቡ እንዲሁም ደግሞ ሆኖምን ማይታይባቸው ምልክት ማያሳዩና የከፋ የጤና ችግር እክል የሌላቸው ሰዎች ፖዘቲቭ ሆነው እንኳን ቢገኙ ቤታቸው ሆኖ ራሳቸውን አይሶ ሄድ አድርጎ ለሌላው እንዳያስተላልፉ ስራዎች ይሰራ መሆን ለሆን ማለት ነው። የተነሰውን እንግዲህ እንደ መንግስትም ዘመቻ በኋላ ቀጣይ ሊወሰዱ እርምጃዎች ይኖራል እና ይሄ በጣም ወሳኝ የሆነ የዘመቻ ነው። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን፣ እናወጣለን። ሊወሰዱ የሚገቡ እርምጃዎች፣ ሊቀየሩ የሚገቡ የስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንንም እየሰራን የሚቀጥል ይሆናል። በዚህ ሀገራዊ እንቅስቃሴ 17 ሚሊዮን ሰዎችን በመድረስ እና ና 200 ሺህ የላብራቶሪ ምርመራዎችን በማድረግ እስከ 10 ሺህ የሚሆኑ ታማሚዎችን የማግኘት ዕቅድ እንዳለም ዶክተር ተገኔ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዜና ቪኦኤ ነው ምርጫችሁ። ሲያደረጋችሁን፣ እናመሰግናለን። አድማጮች፣ ይህንን ፕሮግራም የምናዘጋጅላችሁ የአሜሪካ ድምፅ ጋዜጠኞችና ባለሙያዎች በሙሉ ከየመኖሪያ ቤታችን ሆነን ነው። ወደ ቀጣዩ ዘገባ እንሻገር። የኦሮሚያ መንግስት የአፋን ኦሮሞ አካዳሚን እንዲመሰርት ተጠየቀ። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ረዳት ፕሮፌሰር ፌዴሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግሯል። ቢሯቸው በአስር ዓመቱ አመቱ እቅድ ውስጥም ከያዛቸው ተግባሮች መካከል አንዱ መሆኑን ገልጸዋል። ናኮር መልካ ዘገባ አለው። ረዳት ፕሮፌሰር ፌደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲያብራርተዋል። ዋንሳ አፋኒኩን የአፋን ኦሮሞ አካዳሚ ጥቅም አፋን ሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ሮሞ በትምህርት ዘርፍ አድጎ እስከ ሶስተኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሑፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ኦሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ኦሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው ብለዋል። እርሳቸውና ሌሎችም የአፋን ኦሮሞ ምሁራን፣ እንዲሁ የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋን ኦሮሞ አካዳሚ እንዲመሰረት ለአመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋን ኦሮሞ አካዳሚ እንዲቋቋም እየጠየቅ ነው ያለ ነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነርሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም ይህንን የሚሰማ ማንኛውም የመንግስት አካል ስለ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፌደሳ አካዳሚው የጥናትና ምርምር የአርቶት እንዲሁም ቋንቋው እንዲያድግ ትእዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ህግም የሚመራ በመሆኑ ለአፋን ኦሮሞ ቋንቋ እድገት ጉልህ ድርሻ ይኖረዋል ብለዋል የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ዴሲሳ የአፋን ኦሮሞ አካዳሚ መመስረት ለቋንቋው እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራሩ ተደርጓል። ዩኒቨርሲቲዎች እና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክር ሀሳብ ከማቅረብ፣ ክፍተትን ከማሳየት የዘለለ የማቋቋም ስልጣን የላቸውም። ይህንን ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባህልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል አቶ ከበደ። የባህልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በአስር ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩን ብለዋል። የአስር ዓመት እቅድ ነው ስንል በአስር ዓመት ውስጥ የሚከናወን ሆኖ የዛሬ ሁለት ዓመትም የዛሬ አምስት ዓመትም አካዳሚው ሊቋቋም ይችላል። በአስር ዓመት እቅዳችን ውስጥ አካተናል ማለቴ ነው እንጂ የዛሬ አስር ዓመት 2022 ዓ.ም ላይ ተግባራዊ ይደረጋል ማለት አይደለም ብለዋል። አካዳሚው የሰው ኃይል፣ ተግባራትና በጀት ሌሎችም መሰረታዊ ነገሮች ስላሉት የህግ ማዕቀፍ ያስፈልገዋል ያሉት ኃላፊው፣ እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምፅ ናኩር ምልካ ካምቦ ዘጋቢያችንን አኩር መልካን እናመሰግናለን ከጋቢና ቪኦኤ ጋ ናችሁ። በኮሮና ቫይረስ ቀውስ ወቅት ትምህርት ቤቶች መዋለ ህጻናትና ሌሎችም የልጆች መጫወቻና መዋያ ቦታዎች በመዘጋታቸው ልጆች ሙሉ ጊዜያቸውን እቤት ለመዋል ተገደዋል። በዚህ የቤት ውስጥ ቆይታ ልጆች በቴሌቪዥንና በሌሎች የኤሌክትሮኒክስ ሚዲያዎች ላይ የሚያጠፉት ጊዜ በከፍተኛ ሁኔታ መጨመሩን ጥናቶች ያመለክታሉ። ለአብነት ያህል በአሜሪካ ሀገር በተደረገ ጥናት ልጆች እቤት በመዋላቸው ምክንያት የቀን ቴሌቪዥን ተመልካቾች ቁጥር አርባ ከመቶ ጭማሪ አሳይቷል ይላል። በዚህ መጠን ጊዜያቸውን ቴሌቪዥን ላይ የሚያጠፉ ህጻናት ልጆች ለእድሜያቸው ተመጣጣኝ የሆኑ ፕሮግራሞችን እንዲያዩና በስነ ምግባርም እንዲታነጹ ገንቢ ትምህርቶችንም እንዲያገኙ በማገዝ የኢትዮጵያ ህጻናት ቴሌቪዥን የተሰኘው በኢትዮጵያ የመጀመሪያው የህጻናት የቴሌቪዥን ጣቢያ ትልቅ አስተዋጽኦ እያደረገ ነው። በአስተማሪነቱ የወላጆችን አድ ናቆት ያተረፈው የዚህን የቴሌቪዥን ጣቢያ የአንድ አመት የስኬት ጉዞ አስመልክቶ ባልደረባችን ስመኝሽ የቆየ የጣቢያውን መስራች ቢኒያም ከበደን አግኝታ አነጋግረዋለች። ቀጥሎ ይቀርባል። በኢትዮጵያ የመጀመሪያ የሆነው የኢትዮጵያ ልጆች የቴሌቪዥን ጣቢያ ስርጭቱን ከጀመረ አንደኛ አመቱን ያከበረው ባሳለፍነው ወር ነበር። በዚህ በአጭር ጊዜ ውስጥ ግን ህጻናትና ልጆችን በማዝናናት ብቻ ሳይሆን አስተማሪ የሆኑ በስነ ምግባር የሚያነጹና በተለይ ሀገራዊ የሆኑ እሴቶችን እንዲያውቁና እንዲማሩ ትልቅ አስተዋጽኦ እያበረከተ መሆኑን ወላጆቹ ይመሰክራሉ። የብዙ ወላጆች እፎይታ የሆነው የልጆች ቴሌቪዥን ጣቢያ መስራች ከዚህ ቀደም በስነ ጽሑፍና በተለያዩ የሚዲያ ሥራዎቹ የሚታወቀው ቢንያም ከበደ ነው። ቢኒያም የቴሌቪዥን ጣቢያውን ለመክፈት ያስፈለገበት ዋናው ዓላማ ኢትዮጵያዊነት ለማስረጽና መልካም ስነ ምግባርን ለመገንባት መሆኑን ያስረዳል ሳናቀው ልጆቻችን የተደናገረ አለም ውስጥ እንዳሉ ነው የማስበው ምን ማለት ነው ኢትዮጵያዊ መሰረቶች የሚባሉትን ግብረ ገባዊ አስተምህሮቶችን ጭውቶችን መዝሙሮችን ሌሎች ሌሎችም ነገሮች ስነ ቃሎቻችንም ጭምር በሚፈለገው ልክ እየሄዱ ነው ማለት ብቻም ሳይሆን ከናካቴው እየተዘነጉ ነው ብለን እናምናለን ከዚህ አኳያ አሁን ለምሳሌ ልጆቻችን ስለ ጊዜ የተለየ ዋጋ እንዲሰጡ፣ ስለ ንባብ የተለየ ነገር የሚገባውን ያህል ለማንበብ ራሳቸውን እንዲያዘጋጁ ልንነግር ስንፈልግ የቀደሙትን የአባቶቻችንን የስነ ጽሑፍ አቅምና ማንነታቸው ማሳየት አለብን ማለት ነው። ስለዚህ በዛ ደረጃ ለልጆቻችን በሁሉም አቅጣጫ ስነ ምግባርን በደንብ እንዲማሩልን ያስፈልጋል ብቻም ሳይሆን ነገ የአንድ ሀገር ልጆች ተብለው ተጠርተው ለኢትዮጵያ የሚያስቡ እንዲሆኑልን የምናስብ ከሆነ አሁን ከመሰረቱ የሚጠበቀውን ያህል መስራት አለብን ነው። ይህንን ምናልባት የኢትዮጵያ ልጆች የሚችለውን አንድ የራሱን የሆነ ትንሽ አስተዋጽኦ ሊያበረክት ይችላል። ቢንያም የህጻናት ንጹህ ሕሊና በመልካም ነገሮች እየተገነባ እንዲያድጉ ሲሰራ የቴሌቪዥን ጣቢያው የመጀመሪያው አይደለም። ህጻናትን አስተማሪና አዝናኝ የሆኑ የሙዚቃ አልበሞችን በማሳተምና በሬዲዮ የህጻናት ፕሮግራሞችን በማዘጋጀት ለአመታት ያካበተውን ልምድ ይዞ ነው ወደ ኢትዮጵያ ልጆች የሀያ አራት ሰዓት የቴሌቪዥን ስርጭት የተሻገረው። የምንችለውን ነገር እናበርክት፣ በአርቱ ውስጥ በጥበብ ውስጥ የተወሰኑ ሀሳቦችን እያካፈልን እንቆይ የሚል ስሜት ነበረ። ለዛም ነው ወደ አስራ ሁለት የሚሆኑ የኢትዮጵያ ልጆች የተሰኙ አልበሞች ያወጣ ነው። ከዛ ውስጥም በርካታዎቹን በዜማ ግጥም ድርሰቶች ውስጥ የእኔም አስተዋጽኦ የሌሎችም ወዳጆቼ፣ ጓደኞቼ አስተዋጽኦም ጭምር የነበረበት ስራዎችን እንድናወጣ ምክንያት የሆነን ከዛ ያ ስሜት ነው እንግዲህ እየጎለበተ ሰፋ አድርገን ወደዚህ ወደ ሚዲያው ስራ ደግሞ ጠንክር አድርገን የመጣ ነው ማለት ነው። ከዛ በፊትም በሸገር ሬዲዮ ለአንድ አመት የቆየ የሽርሽር በሸገር የሚል የልጆች ፕሮግራምም እንደዚሁ ስናዘጋጅ ነበረ ከአመታት በፊት እና እነዚህ እነዚህ እንግዲህ ተጠራቅመው ወደዚህ አመጣን ይመስለኛል። ህጻናት የሚደርሱ የመልካም ልደት ምኞት መግለጫዎች ክፍለ ጊዜ በቴሌቪዥን ጣቢያው በተለይ በህጻናት እጅግ በጣም ተወዳጅ የሆነ ፕሮግራም ነው። ይህን ጨምሮ 24 የተለያዩ ፕሮግራሞችን ዕድሜያቸው እስከ 14 ዓመት ለሆኑ ህጻናት የሚያደርሰው የኢትዮጵያ ልጆች ቴሌቪዥን ጣቢያ ሀያ በመቶ የሚሆነውን የስርጭት ክፍለ ጊዜ ለወላጆች መድቦ በልጅና በወላጅ መሀል ስለሚኖሩ ግንኙነቶችም የባለሙያ ምክር ያስተላልፋል። ልጆች ስትል እያለ ወላጅ የሚታሰብ አይደለም። ወላጆችን በአሁኑ ሰዓት ምንድን ነው ክፍተት ያለባቸው? በተለይ ደግሞ ቤተር ፓረንቲንግ ላይ ወላጆች የበለጠ በልጆቻቸው ጉዳይ ላይ ሊጠቅማቸው የሚችሉ ክፍተቶችን እንዴት እንሙላ ብለን የወላጆች ጊዜ የሚል ከሰኞ እስከ እሁድ ከሰዓት ከገፋ በኋላ ከምሽቱ ሁለት ሰዓት ተኩል በኋላ የሚቀርቡ ፕሮግራሞች አሉ። እነዚህ ፕሮግራሞች አሁንም በዋነኛነት ዓላማቸው ምንድን ነው በቤተሰብ ውስጥ የተሻለ መቀራረብ፣ ጤናማ የሆነ ቤተሰባዊ አስተሳሰብን ይዞ ለመሄድ ሚዲያም የራሱ አስተዋጽኦ ብለ አለው ብለን ስለምናምን በሚነሱት ርዕሰ ጉዳዮች ላይ ሀገራችንን ያፈራቻቸው በጣም በርካታ ሙያተኞች አሉ። በየዕለቱ እንደየርዕሰ ጉዳዩ እነዛ ባለሙያዎች ከወላጆች ጋር ሀሳባቸውን የሚያካፍሉበት ነው። ቢኒያም በተለይ በመጽሐፍ አንባቢዎች ዘንድ የሚወደስበት ስራው ንባብ ለሕይወት በሚል ርዕስ የሚያዘጋጃቸው አመታዊ አውደ ራዕዮች ናቸው። በሥነ ጽሑፍ ሀብት የምትታወቀው ኢትዮጵያ አንባቢ ትውልድ ሊኖራት ይገባል በሚል ሀሳብ የንባብ ልምድ እንዲዳብር የሚንቀሳቀሰው ቢንያም ይህ ባህል በሕፃናቶችም ዘንድ እንዲሰርጽ ልጅ አንባቢ የተሰኘ ፕሮግራም በቴሌቪዥኑ እንዲካተት አድርጓል። ልክ እንደሌላው ለልጆች ማንበብ ማዕረግ እንደሆነ እንዲያውቁት ልጅ አንባቢ የሚል ልጅ አንባቢ ከሌ፣ ልጅ አንባቢ ተከሊት እየተባለ በስማቸው የሚጠሩበት ሳምንታዊ ቋሚ ፕሮግራሞች አሉ። በሳምንት ሁለት ጊዜ የሚሄድ አላማው ምንድነው? ልጆቹ ከወላጆቻቸው ጋር ወይም ደግሞ ትምህርት ቤት በነበሩበት ጊዜ አሁን ያው ትምህርት ላይ ስላልሆኑ በመደበኛ ማለት ነው ከመምህራኖቻቸው ጋር በመነጋገር ልጆቹ የመረጡትን መጽሐፍ ወይም ደግሞ የስነ ጽሑፍ ስራ ወይም ደግሞ የራሳቸውን ፈጠራ ይዘው መጥተው የሚያነቡበት መርሀ ግብር ስናከናውን ቆይተናል። እስካሁን ድረስ እንግዲህ በትንሹ ከመቶ ሀያ አካባቢ የሚደርሱ በሳምንት ሁለት ጊዜ የተካሄዱ የልጅ አባቢ ፕሮግራሞች አሉ። ልጆችን ከአስተዳደጋቸው መሰረት አስይዞ ማሳደግ ጥቅሙ ለቤተሰብ ብቻ ሳይሆን ትሩፋቱ ለሀገርና ለወገን የሚጠቅም መሆኑን አበክሮ የሚያስረዳው ቢኒያም ለዚህ ኃላፊነቱ የወላጅ ብቻ ሳይሆን ቤተሰብ፣ ሚዲያውና መንግስትም ጭምር ኃላፊነታቸውን እየተወጡ ከሄዱ የተሻለ አቅምና ማንነት መፍጠር የሚችል ኢትዮጵያዊ መሰረት ያለው ትውልድ መፍጠር እንችላለን ይላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ይህንን እናመሰግናለን። አድማጮች ለዛሬ ያዝንላችሁ ፕሮግራሞች እነዚህ ነበሩ። አብራችሁን ስለነበራችሁ እያመሰገንን በፕሮግራም አርትኦት ትዝታ በላቸው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ የቆየ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው አብረናችሁ አምሽተን ነበር። በነገው ምሽት እስከምንገናኝ ደህና እደሩ። I'm body. I'm exploring. I'm knowing just what you need to keep it glowing. It's like a river, girl. Your body's ever flowing. And can you winning everything that I'm showing? Girl, i protect you from the rain. My heart is pouring. I'm knowing. A terrible days. I know you could find somebody better. Yeah, I'm like a charity case. Am I deserving of you? No, never. Now, so by the way.